ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በድርቅ የተነሳ ይቅርታ፣ አድማጮቻችን በድርቅ የተነሳ በሚሊዮኖች የተቆጠሩ የተራቡ ዜጎቻቸው አስቸኳይ የነብስ አድን እርዳታ ለሚያስፈልጓቸው ኢትዮጵያውያን ሶማሊያ የተባበሩት መንግስታት የእርዳታ ድርጅት የድረሱ ጥሪ አሰምተዋል። ወደ ኋላ ዘገባ ይኖረናል። አድማጮች ጤና ይስጥልን፣ እንደምናመሻችሁ። ክቡራትና ክቡራን የዛሬ ማክሰኞ የካቲት 14 ቀን 2009 ዓ.ም ምሽት ተረኛ አስተናጋጆች ሰለሞን ክፍሌና አዲሱ አበባ አብረናችሁ እናመሻለን። በቅድሚያ የዕለቱን የዓለም ዜናዎች እናሰማለን። መልካም ምሽት። ዋና መቀመጫውን በዩናይትድ ስቴትስ ያደረገው የጋዜጠኞች ደህንነት ተሟጋቹ ሲፒጄ በመላው ዓለም በእስር ላይ ከሚገኙ 259 ጋዜጠኞች ውስጥ 16ቱ በኢትዮጵያ የታሰሩ እንደሆኑ ገልጦ እስረኞቹ በእስር ቤት ሊያገኙ የሚገባውን መብትም ተነፍገዋል ብሏል። የታሰሩት ጋዜጠኞች ቤተሰቦች እስረኞቹን በበቂ ሁኔታ መጎብኘት እንደማይፈቀድላቸው ገልጠው አንዳንዶቹ በአንድ ሰው ያውም ለጥቂት ደቂቃዎች ብቻ እንደሚጎበኙ ተናግረዋል። የኢትዮጵያ መንግስት እንደ ሲፒጄ ያሉ ዓለም አቀፍ ተቋማት የሚያወጡትን ሪፖርት አይቀበልም። በሙያቸው ምክንያት የታሰሩ ጋዜጠኞችም የሉኝም ብሎ ይከራከራል። ወደ ኋላ ላይ በሁለተኛው አጋማሽ ዝርዝር ዘገባ ይኖረናል። ደቡብ አፍሪካ ውስጥ ሰሞኑን በውጭ ሀገር ዜጎች ላይ የጥላቻ ጥቃት ማገርሸቱ ተገልጿል። በቅርቡ በተለይ የኢትዮጵያውያን፣ የናይጄሪያውያን፣ የሶማሊያውያንና የፓኪስታን ተወላጆች ንብረት በሆኑ የንግድ ድርጅቶች ላይ ጥቃቶች ደርሰዋል። ጉዳዩ የሰብአዊ መብት ቡድኖችን ያሳሰበ ሲሆን ከሀገሪቱ መንግስት ግን ይህ ነው የሚባል ቁጣ አይሰማም። ፖሊስ በጥቃቶቹ የጠፋ ሕይወት ስለመኖሩም አልተናገረም። ከጥቃቱ ጋር በተያያዘ ያሰራቸው ሰዎችም የሉም። በዚህም ላይ ዘገባ ይኖረናል። በሊቢያ ሰሜናዊ የባህር ወደብ ቢያንስ 74 የአፍሪካውያን ፍልሰተኞች አስከሬን ማግኘቱን የሊቢያው ቀይ ጨረቃ ማህበር ዛሬ ማክሰኞ አስታውቋል። የቀይ ጨረቃ ፈቅላጤ መሐመድ አል አልማስራቲ እንዳስታወቁት ትናንሰኞ በሜዲትሬኒያን ወደብ በምትገኘው ዘዊያ ከተማ አካባቢ አንዲት የተበሳሳች ጀልባ ተገኝታለች። እንዲህ አይነቷ ጀልባ ደግሞ እስከ 120 ሰዎችን ስለምትጭን ምናልባትም ከተጠቀሱት 74 በላይ የፍርስተኞች አስከሬን ሊገኝ እንደሚችል ቃል አቀባዩ አልሚስራቲ ጨምረው ተናግረዋል። አስከሬኖቹ ትሪፖሊ ውስጥ ወደሚገኘው ማንነታቸው የማይታወቁ ሰዎች ወደሚያርፉበት መካነ መቃብር እንደሚወሰድ አልሚስራቲ ተናግረዋል። ባለፈው አርብና ቅዳሜ ከአምስት መቶ በላይ ፍልሰተኞች ከምዕራባዊ የዛዊያ ወደብ አካባቢ ከአደጋ በሕይወት መትረፋቸውን የሊቢያ የባህር ጠረፍ ቅኝትና ጥበቃ ጓድ አስታውቋል። በማዕከላዊ ናይጄሪያዊቱ የካዱና ክፍለ ግዛት አንጃ ለይቱ የሚካሄድ ግጭት አገርሽቷል። በሌላ ዜና በለንደን በሕክምና ክትትል ላይ የሚገኙት የሀገሪቱ ፕሬዚደንት መሐሙዱ ቡሃሪ ለሁለተኛ ጊዜ ቆይታቸውን አራዝመዋል። ካለፈው የታህሳስ ወር አንስቶ በካዱናው ግጭት የተገደሉት ሰዎች ቁጥር ከሁለት መቶ መብለጡ ተዘግቧል። ጥቃቶቹ የሁለቱንም ማለት የክርስትናና እስልምና እምነት ተከታይ ማኅበረሰብ አባላት ክፉኛ መጉዳታቸውን ጠቅሶ ቺካ ኦዶ ለአሜሪካ ድምፅ ያጠናቀረውን አጭር ዘገባ አሉላ ከበደ ያቀርባል። ከጥቃቶቹ ሸሽተው ነፍሳቸውን ማዳለቻሉ የስደተኞቹ መጠለያ ካምፖች ሁነኛ ምናልባትም ብቸኞቹ መሸሸጊያዎች ናቸው። ምንም እንኳን የምግብ እጥረትና አልባሳት ባይኖሯቸው፣ በካምፖቹ ለተሸሸጉት ብዙዎች ግን የገነትን ያህል የሚታዩ ናቸው ይላሉ። ጌዲዮን ሞሪክ በግጭት ወቅት ለተገደለች ሴት ልጃቸው ጸሎት በማድረስ ላይ ናቸው። አንቺ ንጹህ ነፍስ በፍጹም ሰላም ረፊ። ባለፈው የገና ዋዜማ በመንደራቸው ተኩስ በተከፈተበት ወቅት የተገደለችው ልጃቸው የ14 ዓመት ታዳጊ ልጃገረድ ነበረች። ሞሪክና ልጃቸው በጊዜው በመኝታ ክፍላቸው ውስጥ ነበሩ። የተኩስ ድምፁን በሰማንበት ወቅት እዚህ ነበረች። እናም ፈጥና በጓሮ መውጫ ለማምለጥ ሞከረች ግን ከመገደል አልተረፈችም ሲሉ ሞሪክ በሐዘን እንደ ተዋጡ ያስረዳሉ። የዓይን እማኞች እንዳመለከቱት ክላሽንኮቭ ጠመንጃ ያነገቡ ከሁለት መቶ በላይ አንጋቾች ነበሩ መንደሪቱን የወረሩት። ጥቂት ቆይቶም ፖሊስ ወደ አካባቢው በመምጣት አጥቂዎችን ሊመልስ ቢችልም ከመንደሪቱ ከአንድ ኪሎ ሜትር በላይ ርቀት ግን መውጣት የሞከረ እጣው መገደል መሆኑን ታዛቢዎች ያስረዳሉ። ይህ እንዲህ እንዳለ በለንደን በህክምና ክትትል ላይ የሚገኙት የአገሪቱ ፕሬዚዳንት መሐመዱ ቡሃሪ ለሁለተኛ ጊዜ ቆ ታቸውን አራዝመዋል። አገሪቱን ያለመሪ ትተው ለተራዘመ ህክምና በሄዱበት የተፈጠረውም የስልጣን ክፍተት አሁንም ስጋት እንደደቀነ ነው። የዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ ምርጫውን አሸንፎ ቢሮቸውን ከያዙ አንድ ወር ሆኗቸዋል። በእርሳቸው አስተዳደር ላይ እየተካሄደ ያለው ምርመራ ግን እየጨመረ መጥቷል። ከተቃዋሚ ዲሞክራቶች ብቻ ሳይሆን ከራሳቸው ፓርቲ ከሪፐብሊካን በኩልም ጫናው እያየለ እንደመጣ ተስተውሏል። ለማንኛውም የዘመቻ ወቅት አብቅቶ የምርጫ ውጤት ለይቶ ፕሬዚዳንት ትራምፕ እየተባሉ ሲጠሩ ልክ አንድ ወሯቸው ትናንት በስቲያ ሆኗል። ይህ በእንዲህ እንዳለ የዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ ትናንት ሰኞ ሌፍትናንት ጄኔራል ኤችአር ማክማስተርን የብሔራዊ ደህንነት አማካሪ አድርገው ሾመዋል። እስከ ጀነራል ማዕረግ ድረስ በጸረ አማጽያን ኤክስፐርትነት ወይም ባለሙያነት የሚታወቁት ማክማስተር የዩናይትድ ስቴትስ ጦር የቪየትናምን ጦርነት ያካሄደበትን ሁኔታና መንገድ በብርቱ የሚነቅፉ መሆናቸው ይታወቃል ወይም በዚህ ይታወቃሉ። እንደ አውሮፓ አቆጣጠር በ2014 የታይም መጽሔት ተጽዕኖ ፈጣሪዎች ብሎ ካወጣቸው 100 ሰዎች አንዱ የሆኑት ጀነራል ማክማስተር በዩናይትድ ስቴትስ ጦር ዋና ቀያሽነት ወይም አርክቴክትነትም የሚታወቁ ናቸው። አንድ የእስራኤል ወታደራዊ ፍርድ ቤት በአንድ ወታደር ላይ የአንድ ዓመት ተመንፈቅ እስራት በይኗል። ምክንያት ባለፈው ዓመት በምዕራቡ ዳርቻ አንድ የቆሰለ ፍልስጤማዊ ጥቃት ፈጻሚ በመግደሉ። አቃቢያነ ሕግ ወታደሩ ኤሎር አዛሪያ ከሦስት እስከ አምስት ዓመት በሚደርስ እስራት እንዲቀጣላቸው ፍርድ ቤቱን አሳስበው እንደነበርም ታውቋል። ፍርዱ የተወሰነው ወታደሩ ቆስሎ መሬት ላይ የነበረውን ፍልስጤማዊ አጥቂ ወደቀበት ተኩሶ በመግደሉ መሆኑም በቪዲዮ ታይቷል። የተፈረደበት እስራኤላዊ ወታደር ግን ምንም እንኳ ፍልስጤማዊ ቆስሎ የወደቀ ቢሆንም ፈንጂ ይዞ እንደሆነስ ማን ያውቃል ብሎ እንደተኮሰበት ተከራክሯል። ክርክሩ ግን አላዋጣም። በመጨረሻም በአማጽያን ለተጠቁ የፓኪስታን አካባቢዎች እርዳታ ለማድረስ የሚሹ የረድኤት ድርጅቶች ከመንግስት የይለፍ ፈቃድ አለማግኘታቸው ተነገረ። በዚህም ስራቸው እንደተስተጓጎለ ያማርራሉ። የሰብአዊ አገልግሎት ሰጪ ድርጅቶች እንዳስታወቁት መንግስት የተለያዩ መሰናክሎችን በመጋረጡ እርዳታው ለተፈላጊዎቹ አካባቢዎች በወቅቱ መድረስ አልቻለም። ድርጅቶቹ ከመንግስት ተቃውሞ አልባት ሰርተፍኬት ማግኘት እንደሚያሻቸውና በተለይም ጉዳት ለደረሰበት የፓኪስታን ኪበር ክፍለ ሀገር እርዳታ አቅርቦቱን ማሰራጨት ቀዳሚ ዓላማቸው እንደሆነ ይናገራሉ። አድማጮች፣ አጠር ያለው የምሽቱ ዜና በዚሁ አበቃ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛ ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የሰዓቱን ዜና ነበር ያሰማናቸው። ወደኋላ ከሚቀርቡ ዘገባዎቻችን አንድ ሁለቱን ለቅምሻ እናሰማ። ልብስ አይገባ፣ በጣም ቅዝቃዜ ያለ በቆርቆሮ በሆነ ሊስቀርና በጭቃም በግንድ ቤት ይቀዘቅዛል። አደለም ለሳመነ ሰው ነው ማለት ነው በኢትዮጵያ እስር ላይ የሚገኘው ጋዜጠኛ ባርሴ ማሶሪ ባለቤት የሆኑት ወይዘሮ ኔኢማ ሸምሱን ድምፅ ነው የሰማነው። ዝርዝር አለን። አባቴ ሪቻርድ ፓንክረስት ከእግዚአብሔር የተሰጠው ተልእኮ ኢትዮጵያን ማገልገል ነበር። ቀጥለው የተሰሙት ደግሞ ማለት አሁን የሰማችኋቸው በዛሬው ዕለት የቀብር ስነስርዓታቸው የተፈጸመው የፕሮፌሰር ሪቻርድ ፓንክረስ ልጅ የዶክተር አሉላ ፓንክረስትን ድምፅ ነው። በዚህ ላይም ከስፍራው የደረሰን ዘገባ አለ። ወደ ኋላ ይቀርባል። አሁን አብይ ርዕስ በድርቅ የተነሳ በሚሊዮኖች የተቆጠሩ የተራቡ ዜጎቻቸው አስቸኳይ የነፍስ አድን እርዳታ ለሚያስፈልጓቸው ኢትዮጵያና ሶማሊያ የተባበሩት መንግስታት የእርዳታ ድርጅቶች የድረሱ ጥሪ አሰምተዋል። ዜጎቹ አፋጣኝ እርዳታ ካላገኙ በረሃብና በሽታ የመሞት ስጋት ተጋርጦባቸዋል። ሊሳ ሽላይን ከጄኔቫ ያጠናቀረችውን ዘገባ ሄኖክ ሰማግዜር ያቀርባል። በኢትዮጵያና ሶማሊያ የዛሬ አምስት ዓመት ተከስቶ የነበረው ድርቅ በተለይ በሶማሊያ 260ሺህ ሰዎችን የገደለ ነበር። ረሃቡ በዚህ ዓመት አገርሽቶ ተመልሷል። በድርቁ ክፉኛ የተጠቁት የኢትዮጵያ ሶማሊያ ክልልን ጨምሮ የሰሜን ሶማሌዎቹ ፑንትላንድና ሶማሌላንድ ሲሆኑ በተለይ በሰሜናዊ ሶማሊያ በረሃብና በሽታ ሕይወታቸው ያለፈ ሰዎች ወደ አስራዎቹ መድረሱን የረድኤት ድርጅቶች መዝግበዋል። የተባበሩት መንግስታት ድርጅት ዩኤንኤችሲአር ቃል አቀባይ ሊዮ ዶብስ በሺዎች የተቆጠሩ ሰዎች በድርቁ የተነሳ ከቤት ንብረታቸው በመፈናቀል ላይ እንደሆኑ አስረድተዋል። ድርቁ የምግብ ዋጋን ያናረ ሲሆን የዝናብ እጥረት ከሰላም ማጣትና ጦርነት ጋር ተዳምሮ የዜጎችን ኑሮ እጅግ የከፋ በማድረጉ ወደ መዲናዋ ሞቃዲሾና ሌሎች ከተሞች የሚሰደዱ ሰዎች ቁጥር ጨምሯል። መንግስቱ ዜጎች ከቀያቸው እንዳይፈናቀሉ በማሳሰብ ባሉበት የነፍስ አድን እርዳታ ለማድረስ እንደሚንቀሳቀስ አስታውቋል። የዛሬ አምስት ዓመት ዜጎች ከቤታቸው ከወጡ በኋላ በእግራቸው የሚያደርጉት ጉዞ እንደደከማቸውና ለብዙዎችም ሞት ምክንያት መሆኑ የሚታወስ ነው። ዩኤንኤችሲአር ከቤት ንብረታቸው ለተፈናቀሉ እርዳታ እያደረገ መሆኑን ድርቁ ወደ ለየለት ረሃብ ከመሸጋገሩ በፊት ደግሞ አፋጣኝ እርዳታ መደረግ አለበት ሲሉ አሳስበዋል። በሶማሊያ እስከ ሰኔ ወር ድረስ ድርቁን ለመዋጋት 828 ሚሊዮን የአሜሪካን ዶላርስ እንደሚያስፈልገው ቃል አቀባይ ዶብስ ተናግረዋል። የተባበሩት መንግስታት ድርጅት በኢትዮጵያ እንደገና ያገረሸውን ድርቅ ለመቋቋም ከአስቸኳይ ጊዜ በጀቱ 185 ሚሊዮን ዶላርስ ፈሰስ አድርጎ ስራ ጀምሯል። የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች አስተባባሪ ጽህፈት ቤት ኦቻ ቃል አቀባይ የንስ ላርክ በኢትዮጵያ ሶማሌ ክልል ለ785 ሺህ ሰዎች እርዳታ ለመስጠት እንቅስቃሴ ተጀምሯል ብለዋል። በክልሉ በረሃብና በምግብ እጥረት እንደዚሁም የመጠጥ ውሃ እጥረት የተጎዱ ሰዎችም መበራከቱን ያስረዳሉ። እርዳታ የሚያስፈልጋቸው አካባቢዎች በስፋት አርብቶ አደሮች ናቸው። አስቀድሜ እንዳልኩት ጉዳቱ በሶማሌ ክልል ማኅበረሰብ ላይ ብርቱ ችግር እያሳደረ ይገኛል። በርካቶች፣ በሺዎች የሚቆጠሩም ለከብቶቻቸው የመጠጥ ውሃና ግጦች ፍለጋ በመሰደድ ላይ ይገኛሉ። የተባበሩት መንግስታት ድርጅት በኢትዮጵያ 5.6 ሚሊዮን ህዝብ በረሃብ ላይ እንደሚገኝ ገልጾ ሁኔታው ላለፉት አስርት ዓመታት ከታዩ የከፋ መሆኑን አሳስቧል። በዚህ ዓመት የተባበሩት መንግሥታት ድርጅት በኢትዮጵያ ሥራውን ለማከናወን ወደ አንድ ቢሊዮን ዶላርስ የሚጠጋ ገንዘብ እንደሚያስፈልገውም ጨምሮ ገልጿል። ዜናዎቹ ወደሚተነተኑበት የመጽሔት ክፍለ ጊዜ ደግሞ እንሸጋገራለን አሁን ደቡብ አፍሪካ ውስጥ ሰሞኑን በውጭ አገር ዜጎች ላይ ያለው የጥላቻ ጥቃት ማገርሸቱ ተገልጧል። ቀደም ሲል በዜናው እንዳነበብ ነው። በቅርቡ በተለይ የኢትዮጵያውያን፣ የናይጄሪያውያን፣ የሶማሊያውያንና የፓኪስታን ተወላጆች ንብረት በሆኑ የንግድ ድርጅቶች ላይ ጥቃቶች ደርሰዋል። ጉዳዩ የሰብአዊ መብት ቡድኖችን አሳስቧል። ከሀገሪቱ መንግሥት ግን ይህ ነው የሚባል ቁጣ አይሰማም። ፖሊስ በጥቃቶቹ የጠፋ ሕይወት ስለመኖሩም ሆነ ስለታሰሩ ሰዎች የተናገረው ነገር የለም። የቪኦኤዋ አኔታ ፖል በዋና ከተማ ፕሪቶሪያ የማህበረሰቦቹን አባላትና ተሟጋቾችን አነጋግራ ያስተላለፈችው ዘገባ አለ፣ ቆንጅታዬ ታቀርባለች። በደቡብ አፍሪካ ዋና ከተማ ውጥረቱ ተጋግሏል። የውጭ ሀገር ሰዎች ንብረት የሆኑ የንግድ ቤቶች ላይ የሚደርሰው ጥቃትም ተባብሷል። አንዳንዶቹ ነዋሪዎች የውጭ ሀገር ሰዎቹን ወንጀል አመጡብን እነዚህ ሰዎች ብለው ይቆጣሉ። አንድ የዋና ከተማዋ ነዋሪዎች የተሰበሰቡበት ቡድንም የፊታችን አርብ መጤ ተቃዋሚ ሰልፍ እንወጣለን ብሎ ተዘጋጅቷል። ገና ከመንግስት ፈቃድ አላገኘም። በቅርብ ቀናት በበርካታ የፕሪቶሪያ የባለዝቅተኛ ገቢ ሰፈሮች ውስጥ ከሁለት ዓመታት በፊት ሁለት ጆሃንስበርግና ደርበን ከተሞች ውስጥ የተከሰተውን የውጭ ሰው ጥላቻ ተግባር የሚያስታውሱ ሁከቶች መቀስቀሳቸው ታውቋል። ትናንትና ሰኞ ማታ ቢያንስ ሀያ መደብሮችና መኖሪያ ቤቶች መዘረፋቸውንና መቃጠላቸውን የውጭ ሀገር ሰዎች ላይም ጥቃት መድረሱን ፖሊሶች ገልጸዋል። ክስ የመሰረተ ሰው ስለሌለ ያሰርነው ሰው የለም ነው ያሉት። ፕሪንስ ቢንዳ የኮንጎውያን ማህበረሰብ ተጠሪ ናቸው። ብዙዎቹ የሀገሬ ሰዎች በዚች ቀስተደመናይቱ በምትባለው ሀገር ተስፋ እየቆረጡ ነው ይላሉ። በምዕራባዊ ፕሪቶሪያ የሚኖር ወዳጄ ጋር በስልክ ስንነጋገር በዚች አገር ምንም አይነት ዋስትና እንደሌለው ነገረኝ። በመኪና ውስጥ ሳለን አስቁመው አሰረዱንና ቅጣታችሁን ተቀበሉ አሉን። በመኖሪያ ቤታችንም እንዲሁ ገብተው ዘረፉን ብሎ ነገረኝ። እኛ ለምንድን ነው እንደዚህ አይነት የተናጠል ጥቃቶች የሚደርሱብን? ያለ በደል እንዲህ ስንጠቃ በእውነት ወደዚህ ሀገር ለምን መጣን? እያል እናማራለን። ዛሬ የደቡብ አፍሪቃ ፕሬዚደንት ጄኮብ ዙማ ጽህፈት ቤት ለቪኦኤ ሲናገር ፕሬዚደንቱ በዚህ ጉዳይ ዙሪያ እስካሁን በይፋ መግለጫ አልሰጡበትም፣ በቅርቡ ያወጣሉ ብሏል። ይሁን እንጂ ብዙዎች ተሟጋቾችና የውጭ ሀገር ተወላጆች የፖለቲካ መሪዎች እንዲህ ባለ ጉዳይ የሚጫወቱት ሚና ትልቅ ነው ይላሉ። ለምሳሌም ይላሉ የጆሃንስበርግ ከተማ ከንቲባ ባለፈው ታህሳስ ወር ሲናገሩ መጤዎች ሀገራችንን መያዣ እያደረጓት ነው፣ እነዚህ ወንጀለኞች ብለው መናገራቸው ከሌሎች የፖለቲካ መሪዎች ብርቱ ነቀፋ አምጥቶባቸዋል፣ ብለው ያስታውሳሉ። ተሟጋቾቹ ደቡብ አፍሪቃ ለረጅም ጊዜ ከተቀረው የአፍሪካ አካባቢ ብቻ ሳይሆን ከሌሎችም የዓለም ክፍሎች ለስራ ፍልሰተኞች መስህብ ሆና ኖራለች። ለዚህም ምክንያቱ ተራማጅ ሕጎቿ ጠንካራ ምጣኔ ሀብቷና የፍልሰተኛ ፖሊሲዋ ጥገኝነት ጠያቂ በግድ በስደተ እኛ ካምፕ መኖር አለበት ስለማይል ነው። በኋለኛው የደቡብ አፍሪቃ የሕዝብ ቆጠራ መሰረት በሀገሪቱ ያለው የውጭ ሀገር ሰው ብዛት ሁለት ነጥብ ሁለት ሚሊዮን ደርሷል። በሌሎች ቆጠራዎች መሰረት ደግሞ እስከ አምስት ሚሊዮንም ይደርሳል። ደቡብ አፍሪቃ የዘሮች እኩልነት መዛባትና ከፍተኛ የስራ አጥ ቁጥርን በመሳሰሉ ችግሮች የተወጠረች ሀገር ነች። ባለፈው እንደ ኤሮፓውያን ሁለት ሺ አስራ አምስት አመተ ምህረት ደርባንና ጆሀንስበርግ ውስጥ የተከሰቱ ጸረ የውጭ ሰው ሁከቶች ቢያንስ ሰባት ሰው ተገሏል። ብዙ ሺዎች ከቤት ንብረታቸው ተሰደዋል። ከዚያ በፊትም በ2008 ዓ ም ተቀስቅሶ በነበረው ተመሳሳይ የጥላቻ ጥቃት ቢያንስ 67 ሰው ተገሏል። አለማየሁ ሰንበታ በአናጺነት የሚተዳደር ኢትዮጵያዊ ነው። የውጭ ሀገር ሰዎች የአገሬው ደቡብ አፍሪቃውያንን የስራ እድል ይሻማሉ፣ ምጣኔ ሀብቷንም ያሰናክላሉ የሚባለውን ውንጀላ አይቀበልም አለማየሁ። የኬፕታውን ዩኒቨርሲቲ ያካሄደው ጥናትም የአለማየሁን አቋም ይደግፋል። በ2015 የተካሄደው ጥናት ደቡብ አፍሪካ ውስጥ ያሉ የውጭ ሀገር ሰዎች የንግድ ስራ ባለቤቶች በተለያየ መንገድ ለሀገሪቱ ምጣኔ ሀብት አስተዋጽኦ እንደሚያደርጉ ደርሶበታል። ለምሳሌም ለአገሬው ባለንብረት የቤት ኪራይ ይከፍላሉ፣ ደቡብ አፍሪካውያንን ይቀጥራሉ። ከሳውዝ አፍሪካውያኖች ስራ አንነጥቅም። እርግጥ ነው ለሳውዝ አፍሪካውያኖች ስራ ባንፈጥርም ነገር ግን የኛ ህዝብ መጥቶ ስራ ለራሱ ፈጥሮ ምንም የስራ እንኳን እውቀት ሳይኖረው ለራሱ የሚንቀሳቀስ ህዝብ ነው ያለን። እኛ የምንኖርበት ባህልና ሳውት አፍሪካውያኖች የሚኖሩበት ባህል የተለያየ ስለሆነ ህዝባችን ተጠቃሚ ብቻ እንዲሆን ሳይሆን ህዝባችንን የምናሰለጥነው መልሶ ለሶሳይቲ የሚከፍልበትን ነገር ወይም አንዳንድ መልካም ነገሮችን ለህዝቡ ቢያደርግ በእኛና በዜጋው መካከል ያሉትን ቁጣዎችና ጸቦች በቀላሉ ማብረድ ይቻላልና ከዜጎች ጋር እየተስማማንና በፍቅር እንዴት እንደምንኖር እንዲኖርና ባህላቸውን እንዴት አውቀን በሰላም ከነሱ ጋር እንደምንኖር በጣም መስራት እንዳለብን ይሰማኛል። የሰብአዊ መብት ጠበቆች ማህበር አባል ተሟጋች ማሚቴዋ ሴቪ ደግሞ ደቡብ አፍሪቃ ውስጥ ያለው ይህ ሁከት መሰረቱ ከሀገሪቱ ውጪ ሊሆን እንደሚችል ነው የሚናገሩት። የውጭ ሀገር ሰዎች ዋጋ ሊከፍሉበት የሚገባ ሳይሆን የሀገሪቱ መንግስት አንድ መላ ማግኘት የሚገባው ነው ይላሉ ማሚቴዋ ሴቪ። በቀጣዩና የመጨረሻ የትንታኔ ርዕስ ወደ ትግራይ መቀሌ እንሄዳለን። የመቀሌ ከተማ መስተዳድር በከተማዋ የሚታየውን ከፍተኛ የመኖሪያ ቤቶች ችግር ለማቅለል ያስችላል ያለውን እርምጃ መውሰድ ጀምሯል። በዚህም መሠረት በቤቶች ሥራ ማኅበራት ለተደራጁት 11400 የቤተሰብ አስተዳዳሪዎች መሬት አስረክቧል። በሌላ በኩል ለቤቶቹ ግንባታ ሲባል የእርሻ መሬት የተወሰደባቸው አርሶ አደሮች ለመሬታችን ግምት የተሰጠን ካሳ በጣም ዝቅተኛ ነው በሚል ቅሬታቸውን እያሰሙ ነው። ግርማይ ገብሩ የላከው ዝርዝር ዘገባ ቀጥሎ ይቀርባል። የትግራይ ብሔራዊ ክልላዊ መንግስት በተለይ ደግሞ የመኖሪያ ቤቶች እጥረት በሰፊው በሚታይባት መቀለ ከተማ ውስጥ በማህበር ለተደራጁ ቤት ፈላጊዎች መሬት መስጠት ከአስር ዓመታት በላይ አቋርጦት ቆይቷል። በአንጻሩ መሬት በሊዝ ማለትም በኪራይ ማወዳደር ቢቀጥልም አብዛኛው ጨረታ ውስጥ ገብቶ መወዳደር የማይችለው ዝቅተኛ ገቢ ያለው ነዋሪ ለከፍተኛ የቤት ክራይ ችግር ተጋልጧል። መንግስት ይህንን የመኖሪያ ቤቶች ችግር ያቃልላል ያለውን መፍትሄ አጥንቶ ከወራት በፊት ይፋ ማድረጉን ይታወቃል። በዚህም መሰረት በማህበር ለተደራጁ በ569 ማህበራት ውስጥ ለሚገኙ 11400 ሰዎች ለእያንዳንዳቸው 84 ካሬ ሜትር መሬት እሁድ እለት አስረክቧል። የመቐለ ከተማ ምክትል ከንቲባ አቶ ብርሃነ ገብረ ኢየሱስ ከአሜሪካ ድምፅ ጋር ባደረጉት ቃል ምልልስ መንግስት የህዝቡን የመኖሪያ ቤት ችግር ለመፍታት ጥናት ላይ የተመሰረተ ስራ ሰርተዋል ይላሉ። እንደ ከተማችን በምናይበት ጊዜ ከፍተኛ የመኖሪያ ቤት ችግር ካለ በክራይ ቤት የሚማቅቅ ሰው በጣም ከፍተኛ ነው። አብዛኛው መንግስት ሰራተኛና ዝቅተኛ ገቢ ያለው ከመሆኑ ጋር ተያይዞ ህብረተሰቡ እዚህ ላይ ከፍተኛ ምሬት ሲያሰማ ነበረ። ከዚህ ጋር ተያይዞ ማየት አለብን ብለን የተለያዩ አማራጮች ዲዛይኖችን በማየት ወጪ በሚቀንስበት ሁኔታ ህብረተሰቡ የመስራት አቅሙን ግምጡ ሲያስገባ የቁጠባ ባህሉን ደግሞ በሚያዳብርበት ሁኔታ ራእይ ያለው ህብረተሰብ ከመፍጠር አንጻር የራሱ አስተዋጽኦ ስላለበት ቢያንስ ሁለት መቶ አርባ ሺህ የቆጠበ ቤት መሬት ማግኘት እንዳለበትና በሁለት መቶ አርባ ሺህ ደግሞ ግራውንድ ፕላስ ዋን መስራት እንዳለበት ባለሙያዎችን ጥናት አድርገው ስላመጡ መመሪያ አውጥተን ከዛ በኋላ በአስር ቀን ውስጥ ወደ አምስት መቶ ሰባ ማህበራት ወደ አስራ አንድ ሺህ አራት መቶ ሰው ነው የተመዘገበው። እንዳየው ዛሬ በከፍተኛ ድምቀት ነው ፕሮግራሙ የመሬት ርክክቡ እየተደረገ ያለው ስለዚህ ሁለተኛ ፌዝ ደግሞ እንደዚህ ብለን የዚህኛውን ውጤት አይተን ግምግመን ትምህርት ወስደን ለሁለተኛ ዙርም በዚህ መልኩ እናዘጋጃለን ማለት ነው እያንዳንዱ የማህበር አባል ለቤቶቹ ግንባታ ሁለት መቶ አርባ ሺህ ብር ያጠራቅማል አፈጻጸሙ ደግሞ እያንዳንዱ የማህበሩ አባል ሰላሳ ከመቶ በቅድሚያ ከፍሎ ቀሪው ከደደቢት ማይክሮ ፋይናንስ ብድር እንዲያገኝ እንዲሁም ብድሩ በአስራ አምስት ዓመታት ውስጥ ከፍሎ እንዲጨርስ እንደሚመቻችለት ተገልጿል። በሌላ በኩል ለመኖሪያ ቤቶች ግንባታ ሲባል ከእርሻ መሬታቸው የተነሱት ደብሪ በተባለው አካባቢ የሚኖሩ አርሶ አደሮች ለመሬታችን ግምት የተሰጠን ካሳ በጣም አነስተኛ ነው በሚል ቅሬታቸውን በምሬት አሰምተዋል። መልአከ ፀሐይ ገብረስላሴ የታደሰ ለአንድ ካሬ ሜትር በሁለት ብር ከ30 ሳንቲም ሂሳብ ብቻ እንደሚከፈላቸው ተነግሮኛል ይላሉ። ትካሕሳስ ተማጣጣና እየኾነ ልካር ክልተ ቅርሺ ሳላሳይ ጥራሕ ክልተ ቅርሺ ሳላሳይ እኹልማ ይኾነ እንዲያምስ። ካሳው ተመጣጣኛ አይደለም። ለአንድ ካሬ ሜትር ቦታ ሁለት ብር ከ30 ሳንቲም በቂ አይደለም። እሱም ገና አልተከፈለንም። ጥርጣሬ ውስጥ ነው ያለነው። ነገር ግን መንግሥት ከተናገረው ውጭ የትም መድረስ ስለማንችል ሕዝቡ ሳይወድ በግድ ተቀብሎታል። አርሶ አደሩ ደስተኛ አይደለም። በአንጻሩ ደግሞ በመቀለ ከተማ በዙር እየተካሄደ ያለው የመሬት ክራይ ጨረታ ለአንድ ካሬ ሜትር በአማካይ 8 ሺህ ብር ደርሷል። ማዘጋጃ ቤቱ የሚያቀርበው የሊዝ ጨረታ የመነሻ ዋጋ ዝቅተኛ ቢሆንም አማራጭ ያጣው መሬት ፈላጊ ግን ዋጋው እንዲጨምር አድርጎታል። በሌላ በኩል መንግስት ለአርሶ አደሮቹ እየሰጠ ያለው ካሳ በአስር ዓመት ውስጥ የሚያገኙትን ምርት ግምት በመውሰድ መሆኑን እንደተነገረው የሚገልጸው ወጣት አርሶ አደር ገብረ ሚካኤል ኪሮስ ዕድሜያችን አስር ዓመት ብቻ ነው ወይ ሲል ይጠይቃል። ናይ ዓሰርተ ዓመት ኢና ንዋ ዘለና ካሁን ድሓርዳ መንግስቲ ይወርሶ ለምሳሌስ ለምሳሌ ዕድመይስ ዓሰርተ ዓመት ትቅመጥ። የአስር ዓመት ግምት ነው እየተሰጠን ያለው፣ ከዚያ በኋላ መንግስት ይወርሰዋል። ለምሳሌ እኔን ዐሥር ዓመት ብቻ ነው የምትኖረው ነው እያሉኝ ያሉት። እኔ የአባቴን መሬት ነው የወረስኩት። የአስር ዓመት ዕድሜ ከተሰጠኝ እንዴት ነው ለልጄ ማውረስ የምችለው? የአባቴን መሬት ስለወሰዱብኝ ዛሬ ቀብር ላይ የዋልኩ ያህል ነው የተሰማኝ። መቼም መንግሥት ያመጣው መመሪያ ስለሆነ ምንም ማድረግ አንችልም። ይህንን ከአርሶ አደሮቹ እየቀረበ ያለው ቅሬታ በሚመለከት ምክትል ከንቲባው አቶ ብርሃነ ገብረ ኢየሱስ መልስ ሰጥተውበታል። የአርሶ አደሮች የካሳ አከፋፈል በዚህ በከተማችን ብቻ ሳይሆን አገራዊ ችግር ይመስለኛል። ለአስር ዓመት ተገምቶ ነው የሚሰጣቸው ስለዚህ አስር ዓመት እድሜ ነው እንዲ ያለን የሚለው ጥያቄ ያነሳሉ። ይሄ ካሳ አዋጁ በፌዴራል ደረጃ ያለ አዋጅ ስለሆነ መሻሻል ካለበትም የሚመለከታቸው ፖሊሲ አውጪዎች እያዩት ስለሆነ በዛ የሚመለስ ጉዳይ ይሆናል። ከዛ ውጭ አርሶ አደሮች ያነሱት በሁለት ነገር ነበር። አንደኛ የአካባቢ ፕላን ኤል ዲ ፒ የምንለው መሰራት አለበት የሚለው ነው። ሁለተኛ በገጠር የሚኖሩ ወጣቶች የመኖሪያ ቤት ማግኘት አለባቸው የሚለው ነበሩ። እነዚህ ሁለቱም ደግሞ በቅርብ ጊዜ እንደምንመልስላቸው መግባባት ደርሰናል። ስለዚህ የካሳው ግን ተጠንቶ በጥናት የሚመለስ እንጂ አሁን ያንሳል ይበዛል ተብሎ በአንድ ጊዜ መልስ የሚሰጠው ስላልሆነ በሀገር ደረጃ ጥናት ተደርጎ አንድ መልስ ይሰጠዋል ማለት ነው። የመቀለ መስተዳደር የህዝቡን የመኖሪያ ቤት ችግር ለመፍታት የወሰደው እርምጃ ብዙዎች የሚበረታታ ነው በሚል ደግፈውታል። ለአርሶ አደሮቹ የተሰጠው የግምት ዋጋ ግን አሁንም አነጋጋሪ ሆኗል። መስተዳደሩ በተጨማሪም በመጋቢትና ሚያዝያ ለ400 ማህበራትና ለ700 የአካል ጉዳተኞች መሬት እንደሚሰጥ አሳውቀዋል። ለአሜሪካ ድምፅ ግርማይ ገብሩ ከመቐለም። አድማጮች ፕሮግራማችን እስከ ምሽቱ አራት ሰዓት ይቀጥላል። በ19 በ25 እና በ31 ሜትር ባንድ ላይ የምንገኘው ተከታተሉን። አሁን አንድ ታሪካዊ ክንውን እናስባለን። ማለትም ይህ ወር ፌብርዋሪ ወይም የካቲት የጥቁሮች ታሪክ የሚዘክርበት በመሆኑ ሰሞኑን እንዳደረግነው ዛሬም የአንድ ታዋቂ ይልቁንም የመብት ታጋይ አሜሪካዊ ታሪክ እንቃኛለን። በሰላምም ይሁን በአመፅ፣ ነፃነት በአስፈላጊው መንገድ ሁሉ አዎን፣ ነፃነት በአስፈላጊው መንገድ ሁሉ ይል ነበር ማልኮም ኤክስ በየንግግሩ አዝማች፣ እንደ ልማድም ሆኖበት፣ ደግሞም የነፃነትን አስፈላጊነት ለማጽናት ጥቁሩ የመብቶች ተሟጋችና ታጋይ ማልኮም ኤክስ ልክ የዛሬ 52 ዓመት በኢትዮጵያ የጊዜ አቆጣጠር የካቲት 14 1957 ዓ ም ኒውዮርክ ከተማ ላይ ንግግር እያደረገ ሳለ በተተኮሰበት ጥይት በ39 ዓመት ዕድሜው መገባደጃ ላይ ተገደለ። በ21 በ2ያ ዓመት ዕድሜው በዘረፋ ወንጀል ተከሶ ወህኒ በገባ ጊዜ ወጣቱ ማልኮም ኤክስ ኔሽን ኦፍ ኢስላም ወይም እስላማዊ መንግስት ይባል የነበረ ንቅናቄ መሪ የኤላይጃ መሐመድ የነደደ ተከታይ ሆነ። በኋላም የተዋጣለት የንቅናቄው መሪና ሰባኪ፣ ስሜት አቀጣጣይ ተናጋሪም ወጣው። የማልኮም ኤክስ የትግል ስልት በዘመኑ በአሜሪካ ጥቁሮች ንቅናቄ ውስጥ እጅግ ተናኝቶ ከነበረውና ከህንዳዊው ማህታማ ጋንዲ ከተቀዳው የማርቲን ሉተር ኪንግ ሰላማዊ መስመር በፍጹም የተለየ ነበር። ማልኮሜክስ ራስን መከላከልንና ከነጮች ራስን ማራቅን አበርትቶ ይመክር ነበር። ፕሬዚዳንት ጆን ኤፍ ኬኔዲ በኅዳር 1956 ዓ ም በነፍስ ገዳይ ጥይት የወደቁ ጊዜ ማልኮሜክስ ሁኔታውን ጣል ጣል አድርጎ ሲናገር፣ የኔሽን ኦፍ ኢስላም መሪው ኢላይጃ መሐመድ ማልኮም እጅግ ኃይለኛ ሆነ በሚል ከንቅናቄው እንዲወገድ ወሰነ። ከጥቂት ሳምንታት በኋላ ታዲያ ማልኮሜክስ ንቅናቄውን በይፋ ለቆ ወደ ሜካ ሃጅ ከፈለ። እዚያ ባየውም በሙስሊሞች የዘር መሰባጠርና ብዝሃነት ልቦናው በእጅጉ መነካቱንም ተናገረ። ማልኮሜክስ ከሜካ ሃጂ ማሊክ ኤል ሻባዝ ተብሎ ወደ ሀገሩ ተመለሰና በሰኔ 1966 ዓ ም የአፍሮ አሜሪካ አንድነት ድርጅትን መሠረተ። ይህ ድርጅት የጥቁርን ማንነት ማስተማር፣ የአሜሪካ ጥቁሮች ጠላት የነጭ ዘር ሳይሆን ዘረኝነት መሆኑን አበርትቶ መስበክ ያዘ። ይህ የተለሳለሰ የማልኮም ፍልስፍና በሲቪል መብቶች ንቅናቄ፣ በተለይ ደግሞ በተማሪዎች ሁከት አልባነት አስተባባሪ ኮሚቴ ዘንድ እጅግ እየተወደደ የሆነ መጣ። ማልኮም ኤክስ በኔሽን ኦቭ ኢስላም አባላት በተተኮሰ ጥይት ከመገደሉ ከአንድ ሳምንት በፊት መኖሪያ ቤቱ በቦምብ ተደብድቦ ተቃጥሏል። በማልኮም ኤክስ ግድያ ላይ መሳተፉን ያመነው ብቸኛው ሰው ቶማስ ሄገን በ1958 ዓ ም የዕድሜ ልክ እስራት ተፈርዶበት 44 ዓመቱን በሆኔ ከፈጸመ በኋላ የዛሬ ሰባት ዓመት ምሕረት ተሰጥቶት ወጥቷል። Le Malcolm X, but Dennis Brown, it is a ma ma Mazmor Noyam Samutu to give Nassau. Black men have strayed searching to find the way. Whoa, yeah. አድማጮች የምትከታተሉት በ19 በ22ና በ25 ሜትር ባንዶችና እንዲሁም በናይል ሳት ከዋሽንግተን ዲሲ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭት ነው። አስተናጋጆች ሰለሞን ክፍሌና አዲሱ አበበ ነን። አሁን ወደ ቀዳሚው የምሽቱ ቅንብር ማለት የሁለተኛው አጋማሽ ማለታችን ነው እናልፋለን። ዋና መቀመጫውን በዩናይትድ ስቴትስ ያደረገው የጋዜጠኞች መብት ተሟጋቹ ድርጅት ሲፒጄ በመላው ዓለም በእስር ላይ ከሚገኙ 259 ጋዜጠኞች ውስጥ 16ቱ በኢትዮጵያ እንደሆኑ ገልጾ እስረኞቹ በእስር ቤት ሊያገኙት የሚገባውን መብት ተነፍገዋል ብሏል። የታሰሩት ጋዜጠኞች ቤተሰቦች እስረኞቹን በበቂ ሁኔታ መጎብኘት እንደማይፈቀድላቸው ገልጾ አንዳንዶቹ በአንድ ሰው ያውም ለጥቂት ደቂቃ ብቻ እንደሚጎበኙም ገልጿል። የኢትዮጵያ መንግስት እንደ ሲፒጄ ያሉ ዓለም አቀፍ ተቋማት የሚያወጡትን ሪፖርት አይቀበልም። በጋዜጠኝነት ሙያው የታሰረ ጋዜጠኛ የለም ሲልም ይከራከራል። ጽዮን ግርማ ዘገባ አላት። የጋዜጠኞች ደህንነት ተሟጋቹ ድርጅት የ2016 ሪፖርቱን ይፋ ባወጣበት ጊዜ በመላው ዓለም 259 ጋዜጠኞች በስራቸው ምክንያት በእስር ላይ እንደሚገኙ አስታውቋል። የሲፒጄ የምስራቅ አፍሪካ ተጠሪ ሙረት ቲሙቲ ጋ እንደሚሉት እነዚህን እስረኞች ለማሰብና ለማስታወስ በዚህ ዓመት ከጥር ወር መጨረሻ ጀምሮ ሃሽታግ ፍሪ ዘ ፕሬስ ወይም ነጻ ሚዲያ በሚል የድረገጽ ዘመቻ ከፍተው ሰባት ጋዜጠኞችን በመምረጥ ጉዳዩ ዓለም አቀፍ ትኩረት እንዲያገኝ ሲሰሩ መቆየታቸውን ይናገራሉ። ከነዚህ ከተመረጡ ሰባት ጋዜጠኞች ውስጥ አንዱ በእስልምና ጉዳዮች ላይ አተኩሮ የሚሰራው የቢላል ራዲዮ ጋዜጠኛ ዳርሴማ ሶሪ ከኢትዮጵያ ሲሆን ከሱ ጋር ደግሞ አስራ ስድስት ጋዜጠኞች በእስር ላይ እንደሚገኙ ተገልጿል። በርካታ ጋዜጠኞችና የጦማር ጸሐፊዎች ያለምንም ምክንያት መታሰራቸውን ለማሳየት ያደረግነው ዘመቻ ነው። የስራቶቹን ፍትሐዊነት የሚያስረዱ ጭብጦች ፈጽሞ የሉም። ለዚህ ዘመቻም የመረጥናቸው ታሳሪዎች ታሪካቸው የማይረሳ ነው። አንዳንዶቹ የታሰሩበት ወቅት ከዚህ ዘመቻ ጋር ስለገጠመ፣ ሌሎቹ ደግሞ ግልጽ ደብዳቤ በመጻፍ አናንያ ሶሪ በቅርቡ እንዳደረገው ባስተላለፏቸው መልእክቶች የተነሳ ነው። እኛ እያልን ያለነው ሁላቸውም በፍጥነት መፈታት አለባቸው ነው። በዓለም ዙሪያ ጋዜጠኞችን ማሳደድ እና ማሰር እየጨመረ መምጣቱ ሲፒጄን እንደሚያሳስበው የገለጹት ሙረቲ ከአፍሪካ ጋዜጠኞችን በማሰር አንደኛ ግብጽ፣ ሁለተኛ ኤርትራ፣ ሶስተኛ ደግሞ ኢትዮጵያ ናት ብለዋል። ኤርትራ ጋዜጠኞች በቤተሰቦቻቸው ጭርሱኑ እንዳይጎበኙ በመከልከል አንደኛ ስትሆን ኢትዮጵያ ደግሞ በከፊል እንዲጎበኙ በመፍቀድ አንዳንዴ እንዳይጎበኙና ሲጎበኙ ደግሞ ለጥቂት ደቂቃዎች ብቻ በመፍቀድ የሚነበብ ነገር ከማግኘት ጀምሮ ሌሎች መብቶችን ግን ትገድባለች ብለዋል። ሲፒጄ በዚህ ዘመቻው ያጎላው ጋዜጠኛ ዳርሴ ማሶሪ ባለቤት ወይዘሮ ናኢማ ሸምሱ ባለቤቷ ከታሰረ ሁለት ዓመት ሊሞላው ጥቂት ቀናት እንደቀሩትና የአራት ዓመት ከስድስት ወር ፍርደኛ እንደሆነ ተናግራለች። ከዚህ ቀደም ቂሊንጦ ማረሚያ ቤት እንደነበር አሁን ደግሞ በሚገኝበት ቃሊቲ ማረሚያ ቤት በቀን ለሁለት ሰዓት ተኩል መጠየቅ እንደሚቻል ገልጻለች። አስቸጋሪ የሆነው ግን በቅዝቃዜ ምክንያት እስር ቤት ውስጥ እንዳለ የሳንባ ምች ታሞ እንደነበርና እዛው የእስር ቤቱ ሆስፒታል ከአንድ ወር በላይ በኦክሲጅን እየተነፈሰ ሲታከም እንደነበር ገልጻለች። አሁን የበሽታው እንዳያገረሽበት ሙቀት የሚሰጥ ልብስ ለማስገባት ጥረት ላይ መሆኗን ትናገራለች። ልብስ አይገባም። በጣም ቅዝቃዜ ያለ በቆርቆሮ በሆነ ቤት ይቀርና በጭቃም በግንብ ቤትም እንዲሆን ይቀዘቅዛል። አደለም ለታመመ ሰው ማለት ነው ወረቀት አትመጥቼ በልብስ በማስገባበት ሰዓት ዛሬ እንዲህ ሁለተኛ ሌላ ልብስ አመጣለ እንዳትይ፣ በዚህ ወረቀት ሁለተኛ መግባታት አይችልም፣ ዛሬም ብቻ አስገቢ ብለው ነው። አስራ ስምንት አመት ተፈርዶበት ከታሰረ ከአምስት አመት በላይ ያስቆጠረው ጋዜጠኛ እስክንድር ነጋ በዚህ በአስራ ስድስት ጋዜጠኞች ውስጥ የተካተተ ሲሆን ባለቤቱ ወይዘሮ ሰርካለም ፋሲል በበኩሏ እስክንድር ለረጅም አመታት የሚጠየቀው በጥቂት ግለሰቦች ብቻ ነው ትላለች። በቋሚነት እናቴና ሌላ አንድ የቤተሰብ አካል ነች የምትጠይቀው። ከነሱ ውጪ ሰው አይገባም። መጽሐፍት የሚነበብ ነገር፣ ምንም አይነት ነገር አይገባም። እንደውም እንኳን አይደለም መጽሐፍ መጽሐፍ ቅዱስን ሁሉ እስከ መቀማት ደርሰዋል። በአንድ ሌሊት ሶስት ጊዜ እየገቡ ይፈትሹታል፣ ይበረብሩታል። ምን ፍለጋ እንደሆነ አይታወቅም። እሱ ላይ በጣም ጫና አለ፣ ከሚገባው በላይ ከሌላው በተለየ መልኩ ነው የታሰረው ቅጣት ክፍል የሚባል ወይም በተለምዶ ጨለማ ቤት የምንለው ውስጥ ነው። እስረኞች ጋር አይገናኝም። እስረኞች በሚጠየቁበት ቦታ ላይ አይቆምም። ለብቻ ነው እንዳለ። መረጃ ከሆነ ጋዜጠኛ ተመስገን ደሳለኝም እንዲሁ በዝዋይ እስር ቤት እንደሚገኝና መጠየቅ ከተከለከሉ ከበርካታ ቀናት በኋላ አሁን ለጥቂት ደቂቃዎች በአንድ ወንድሙ ብቻ እንዲጠየቅ እንደተፈቀደለት እናቱ ወይዘሮ ፋና ይርዳቸው ይናገራሉ። ሰዓትም የለው ያው በቃ አንደኛው ልጄ ሶስተኛው ልጄ ነው። በቃ መጥቶ የሚጠይቀው ነው። እሱም ብቻ ነው የፈቀዱት። ሌላ ሰው እዚህ አንድ ቦታ እንዳይደርስ እንዲያርጋችሁ እንዲያርጋችሁ እያለ መልሶታ። ያው እንግዲህ አሁን እሱ እየሄደ ይጠይቃል በሳምንት አንድ ቀን። በሌላ በኩል ጋዜጠኛ ኤልያስ ገብሩና ጋዜጠኛ አናኒያስ ሶሪ በአስቸኳይ ጊዜ አዋጁ ስር መታሰራቸውንና እስካሁን ክስ ሳይመሰረትባቸው ፍርድ ቤት ሳይቀርቡ በአዋጁ መሰረት ይሰጣል የተባለውን የተሀድሶ ስልጠናም ሳይወስዱ በፖሊስ ጣቢያ በእስር ላይ እንደሚገኙ ጉዳያቸውን በመከታተል ላይ የሚገኘው የቅርብ የቤተሰብ አባል ለአሜሪካ ድምጽ ተናግሯል። የጋዜጠኞቹን ሁኔታ ለመጠየቅ የመንግስት ኮሚኒኬሽን ጉዳዮች ሚኒስትር ዶክተር ነገሪ ሌንጮ ጋር በተደጋጋሚ ስልክ ደውለን ስልካቸውን አላነሱልንም። ነገር ግን ከሶስት ወራት በፊትና ከዚያ በኋላ ጋዜጠኞችን በተመለከተ ለአሜሪካ ድምጽ ሲናገሩ ሰዎች ስለ ጻፉ ብቻ አይታሰሩም ብለው ነበር። ከሕጉ ውጪ እንዲሁ አንድ ሰው ዘሎ ሰውን ማሰር አይችልም። አንዳንድ ጊዜ ስህተቶች የሚፈጥሩበት ሁኔታ መሬት ላይ ያለው ማለት ነው። ሕጉ እንዳለ ስህተቶች ሊፈጠሩ ይችላሉ። ያን ስህተት ደግሞ ፈጥኖ ማስተካከል አስፈላጊ ይመስለኛል። ከዛ ውጭ ግን ስለ ጻፉ ብቻ አይታሰሩም። ነገር ግን ይህ የተጻፈው የሚታይበት ሁኔታ ይኖራል ማለት ነው። ምክንያቱም ኢትዮጵያ እንደ የትኛውም ሀገር ሰላም ትፈልጋለች፣ ልማት ትፈልጋለች፣ ዲሞክራሲ እንዲያድግ ትፈልጋለች። ይሄ ሊሆን የሚችለው ደግሞ እያንዳንዱ ሰው ጋዜጠኛም ጭምር ማለት ነው ኃላፊነቱንና ግዴታውን ማወቅ አለበት። በነጻነት ሀሳብን መግለጽ ስባል እኮ የራሳችንን ሀሳብ ስንገልጽ የሌላውንም ክብር ደግሞ መጠበቅ አለብን ማለት ነው። ይህንን የኢትዮጵያ መንግስት አቋም ለሲፒጄው የምስራቅ አፍሪካ ተጠሪ ሙረቲ አንስቼላቸው ነበር። ኢትዮጵያ በድርዘን የሚቆጠሩ ጋዜጠኞችን ማሰሯ በመረጃ የተረጋገጠ ሐቅ ነው። ሌላኛው ሐቅ ደግሞ የመናገር ነፃነታቸውን ተጠቅመው ለኢትዮጵያ ሕዝብ ይበጃል ያሏቸው መረጃዎች የሚያሰራጩ ሰዎች መታሰራቸው ነው። ሌላ በመረጃ የተደገፈ ተያያዥ ሐቅ ልጨምር። ጋዜጠኞችና የጦማር ጸሐፊዎች ሐሳባቸውን በመግለጻቸው ብቻ ታስረው ይገኛሉ። ይሄ ሁሉ ሐቅ የፈጠራ ሥራ ነው ብሎ መናገር ከእውነት የራቀ ተግባር ነው። ሲፒጄ እያደረገ ያለው የእነዚህን የሕሌና እስረኞች አበሳ ማሳየት ነው። እነዚህ ሰዎች መታሰር የለባቸውም ብለን እናምናለን። ሐሳባቸውም ሊቆለፍበት አይገባም እንላለን። ስለዚህ ያለምንም ቅድመ ሁኔታ መለቀቅ አለባቸው። ይህን ሥራችንን የኢትዮጵያን ስም ለማጥላላት የምናደርገው እኩይ ተግባር ነው ብሎ መሰየም እውነታውን ለመጋፈጥ አለመሞከር ነው። በኢትዮጵያ የነጻ መገናኛ ብዙኃን ሕልውና በተለይ ደግሞ አብዛኞቹ የግል ነጻ የመገናኛ ብዙኃን የሚንቀሳቀሱበት ምህዳር ከዘጠና ሰባቱ ምርጫ ወዲህ በመዘጋቱ የኢንተርኔት ጦማሪዋን በጣም ወሳኝ የዜና ምንጮች ሆነዋል ያሉት ሙረቲ በዚህ ምክንያት ለእስር እየተዳረጉ ነው ብለዋል። የኢትዮጵያ መንግስትም ይህንን ድርጊት በአስቸኳይ እንዲያቆምና ጋዜጠኞችን እንዲፈታ ጥሪ እናቀርባለን ብለዋል። በዚህ ጉዳይ ላይ ለመነጋገርም የኢትዮጵያን መንግስት ለማግኘት ከፍተኛ ጥረት ቢያደርጉም ሊሳካላቸው እንዳልቻለ ሙራቲ ሙቲጋ ለአሜሪካ ድምጽ ገልጸዋል። ጽዮን ግርማን ለዘገባው እናመሰግናለን። አሁን ወደ ቀጣዩ የምሽቱ ቅንብር እንለፍ። ሐኪሞውን ይጠይቁ ይላል ማስተር የአሜሪካን ድምጽ አቅራቢዎች፣ ባካችው አንድ ጥያቄ ነበረኝ ስለ ልብ ትርታ፣ የማያቋርጥ ልብ መምታት ወይም ሄርት ፓፒቴሽን የሚባለው ነገር በማክሰኞ የሐኪመውን ይጠይቁ ዝግጅታችሁ ላይ ለምን እንደሚነሳ በምን መንገድ እንደሚመጣ ማወቅ ስለምፈልግ ባካችሁ ተባበሩን። አመሰግናለሁ። አልማዝ ከዶንቤር ጠያቂያችን ለጥያቄያቸው እናመሰግናለን። ፈጣንና የበዛ ልብ ትርታ ምንነት፣ ምልክቶቹ፣ የጤና አካል ሆኖ የሚወሰድባቸው ሁኔታና ሕክምና ሐኪምዎን ይጠይቁ፣ በመግቢያው የሰማቸዋቸውን የዴንቨሯን አድማጭ ጥያቄ ተከትሎ በተከታታይ የሚመለከታቸው ይሆናሉ። ሙያዊ ማብራሪያውን የሚሰጡን የአዲስ አበባ ዩኒቨርሲቲው የልብና የውስጥ ደዌ ከፍተኛ አማካሪ ሐኪሙ ፕሮፌሰር ከበደ አሊ ናቸው። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። የምሽቱ ቀዳሚ ቅንብር ለልብ ቧንቧ መዘጋትና ሌሎች ውስብስብ የጤና ችግሮች የሚዳርገው በደም ስር ውስጥ የሚጠራቀመውን ስብ አፈጣጠር በሚናገሩበት ወይም በሚመለከቱበት ነጥብ ይጀምራሉ። ዶክተሩ በአብዛኛው ህመሙ በልጅነት ጀምርምና ብዙ አስርተ ዓመታት እየጨረሰም ሲከሰክ ግን ድንገፍ ነው ወደ አርባዎቹም ቀደም ብሎ የሚጀምራቸው ሰዎች ያሉ ተጋላጭ የሆኑ ሰዎች ተጋላጭ ያልሆኑ ሰዎች ግን ልብንም በአብዛኛው የሚያጋጥመው ከአምሳዎቹ በኋላ ነው። ሴቶች ከአርባዎቹ እስከ አምሳዎቹ መጨረሻ እድሜ መካከል እንደ ወንድ በብዛት አይጠቁም። ወደ ኋላ እድሜያቸው ላይ ግን ወደ ሜኖፖዝ ወይም ደግሞ የወር አበባ ሲቀር ልክ እንደ ወንዶች ነው የሚሆኑት። ተጋላጭነታቸው ቀደም ሲል ከአርባዎቹ እስከ አምሳዎቹ መጨረሻ እድሜ መካከል ግን እንደ ወንድ በብዛት አይጠቁም። ይሄ የተጋላጭነት በጾታ እና በእድሜ የሚኖረውን ሁኔታ በገለጹት መልኩ፣ ከዘር የመወረስ በቤተሰብ ውስጥ የዚህ አይነት ህመም ቀደም ሲል ያለው የቤተሰብ አባል ከኖረ አባት፣ እናት የተለየ ጥንቃቄ አለ? አዎ እንግዲህ ተጋላጭነት ሲባል ቅድም እንዳስቀመጥኳቸው የተወሰኑት ስኳር ነው ግፊት ነው የኮሌስትሮል መብዛት ነው ሲጋራ ማጨስ ነው እንቅስቃሴ ያለመኖርና እና ከመጠን በላይ መወፈር ነው እና በዘር ደግሞ በዛ ሲባል እናት ወይም አባት እንግዲህ ከአምሳዎቹ እድሜ ሳይደርሱ ግት የልብ ህመም ያጋጠማቸው ማለት ነው። የልብ የደም ቧንቧ ወይም ደግሞ ወደ አእምሮ የሚሄድ የደም ቧንቧ ጥበት ህመም ማለት ነው። ሌሎችም ብዙ የልብ ህመሞች ስላሉ ግራ መጋባት እንዳይፈጠሉ የነኝ ደንቧ ህመሞች አጋላጭ ሁኔታዎች ውስጥ አንዱ ዝርያ ነው። ያ እንግዲህ ወይናት ወይ አባት የወንድምም ቀጣይ ደም ግንኙነት ያላቸው ሰዎች ከሀምሳ አምስት አመት በፊት ማለት ነው። ለወንዶቹ፣ ለሴቶቹ ከስልሳዎቹን በታች ህመሙ ካጋጠማቸው በወጣትነት እድሜ ዝርያዬ ታሟል እንደማለት ነው እና እኔ ተጋላጭ ነኝ ማለት ነው። ይሄም አንድ አጋላጭ ሁኔታዎች ውስጥ ከሚጠቀስ ነው፣ እንግዲህ ዝርያ የሚባለው። እንግዲህ ሌሎቹ ቅድም የጠቀስኳቸው ናቸው። አነስተኛ ተጋላጭነት ሁኔታዎችን የሚፈጥሩም አሉ፣ ሌሎች ነገሮችም፣ ግን በአብዛኛው ተደጋግሞ የሚታወቁትና ትልልቆቹ ማጨስ፣ ኮሌስትሮል በጣም ከፍ ማለት፣ ስኳር፣ ግፊት እና ከዘር በኩል መጋለጥ ምን ዋነኞቹ ናቸው። የነኞቹ ድምር ነው ጥቅል ተጋላጭነትን የሚናገር ዶክተር ከበደ ቀደም ብለው ከተነሱትና እርስዎ በዝርዝር ሙያዊ ትንታኔ ከሰጡባቸው ጥያቄዎች የተከተሉ አዳዲስ ጥያቄዎች ናቸው አሁን የምንመለከታቸው የቀደሙትን ፕሮግራሞቻችን የተከታተሉ በርካታ አድማጮቻችን አንዳንዶቹም በህክምና ክትትል ላይ የሚገኙ ያነሷቸውን ጥያቄዎች ሰብሰብ አደርጋለሁ አንድ አድማጫችን ጠቅላላ ኮለስትሮል በመባል የሚታወቀው እስከ ሁለት መቶ ሀምሳ ሶስት ደርሶ የነበረ ሲሆን ይላሉ፣ የግል ገጠመኛቸውን ሲያነሱ መድኃኒት ለ45 ቀናት ከወሰድኩ በኋላ ወደ አንድ መቶ ሀምሳ ስምንት ወረደ። መድኃኒቱን ሳቆም ግን ተመልሶ ይመጣል፣ ይላሉ። ምናልባትም በሳቸው አሀዞችና ሌሎች የጤና ሁኔታዎች መቃኘት ሊኖርባቸው ይችላልና፣ እንዴት ነው የኮለስትሮል መጠን ከፍተኛ ነው ተብሎ ጠቅላላው መድኃኒት ሲወሰድ ከወረደ በኋላ መድኃኒቱ ሲቋረጥ የሚመጣበት ሁኔታ ምን አይነት ጉዳዮች ከግምት መግባት አለባቸው? መድኃኒቱ ሳይቋረጥ መወሰድስ አለበት ወይ? ይሄን ብናስቀድም አዳማቸው ያሉት ነገር ትክክል ነው። ኮሌስትሮል መድኃኒት የሚሰራው መድኃኒቱ እስከተወሰደ ድረስ ብቻ ነው። ኮሌስትሮልን ዝቅን አድርጎ የሚይዘው እንጂ ኮሌስትሮልን የሚያድን መድኃኒት እስካሁን ድረስ አልተሰራ የሚያድን ሲባል ልክ ኮሌስትሮሉ ከፍ ያለበት ሰው መድኃኒቱን ሲውጥ ለአንዴና ለመጨረሻ ጊዜ ኮሌስትሮሉ ከፍ እንዳይል የሚያደርግ መድኃኒት አልተሰራም። የኮሌስትሮል መድኃኒት በጉበት ውስጥ የሚሰራውን ኮሌስትሮል በብዙ እንዳይሰራ ስለሚከለክል ነው። መድኃኒቱ የሚሰራላቸው ሰዎች በበቂ ደረጃ የሚሰራላቸው ሰዎች እንደ ኮሌስትሮሉ መድኃኒት መጠን ኮሌስትሮሉ ሊወርድ ይችላል እና ያም ወርዶ የሚቆየው መድኃኒቱ እስከተወሰደ ድረስ ብቻ ነው። ስለዚህ አንድ ሰው ኮሌስትሮል መድኃኒት መውሰድ ካለበት በአብዛኛው ዕድሜ ልክ ነው። ይሄ ምናልባትም ከመድኃኒትና ከኮሌስትሮል መጠን ጋር ተዛምዶ መታየት ያለበት ቀደም ሲል ያነሱትን አንድ ነጥብ መልሰን እንድንመለከት ይጋብዛል። እንደ ገለጹልን ከአጠቃላይ ኮለስትሮል ሰውነታችን ውስጥ የሚመረተው የተወሰነ እንደመሆኑ በተጨማሪ አብረው የሚወሰዱ ጉዳዮች ወይንም ደግሞ ኮለስትሮል መጠን ዝቅ ማለቱን ከመድኃኒቱ ባሻገር ሊያግዙ የሚችሉ ሁኔታዎችንም የሚጠይቅ ይመስላል። ምናልባት እዚህ ላይ ፈታ አድርገው እንዲመለከቱ ቢያብራሩልን። አሁን አንድ ሰው ኮለስትሮል መድኃኒት ያስፈልግሃል ሲባል ከሐኪሙ ጋር መወያየትና መገንዘብ ያለበት ነገር በመጀመሪያ ደረጃ የኮለስትሮል መድኃኒት ለምን አስፈልገ? የስትሮክ ወይም የሀርታታክ እድሌን ዝቅ ለማድረግ ነው ወይ? እኔ ከፍተኛ ተጋላጭነት ደረጃ ላይ ነው ያለሁት፣ አነስተኛ ተጋላጭ ነኝ፣ ወይነች መካከለኛ ተጋላጭ ነኝ ብሎ ሀኪሙ ጋር መወያየትና የተጋላጭነት ደረጃውን በትክክል ማወቅ አለበት። ይህን የሚያውቅበትን ነገር ለምንድን ነው? የተጋላጭነት ደረጃው ዝቅ ያለ ሰው የኮሌስትሮል መድኃኒት ከመጀመሩ በፊት የሚሞክራቸው ነገሮች አሉት። አንደኛ በኤክሰርሳይዝ ብቻ ምናልባት አስፈላጊ ደረጃ ሊያወርድ የሚችል አነስተኛ የኮለስትሮል መጨመር ሊሆን ይችላል። ኤክሰርሳይዝና ምግብ አበላልን ጨምሮ ሊያደርገው ይችላል። በሶስተኛ ደረጃ ደግሞ ክብደቱንም ቀንሶ ሶስቱንም ዘዴዎች በአንድነት በማድረግ መለስተኛ የሆነ የኮሌስትሮል ከፍ ማለትን መቆጣጠር ይችላል። እንግዲህ የኮሌስትሮልን ግዴታ መወሰድ አለበት፣ በከፍተኛ ደረጃ መውረድ አለበት የሚለውን ነገር የሚወስነው ነው የሰውየው ለአደጋ ተጋላጭነት ደረጃው ነው። ከፍ ያለ ነው፣ መካከለኛ ነው፣ ዝቅ ያለ ነው። ይሄ ደግሞ ከሐኪሙ ጋር ተነጋግረው መወሰን ያለበትና ታካሚውና አካሚው በጋራ ሊግባቡበት የሚችሉት ነጥብ ነው። እንግዲህ ኮሌስትሮሉ በከፍተኛ ደረጃ መውረድ ያለበት ሰው ለምሳሌ ያህል ከአሁን በፊት የልብ ህመም ወይም አርታታክ ያጋጠመው ሰው ሊሆን ይችላል። እና ያ ኮሌስትሮሉ በከፍተኛ ደረጃ መውረድ ካለበት መውሰድ ያለበትም የመድኃኒት አይነትና መጠን በከፍተኛ ደረጃ ኮሌስትሮሉን የሚያወርድ መሆን አለበት። ስለዚህ የኮሌስትሮል ሕክምና ጠለቅ እያለ ሲሄድ አላማውን በትክክል መቀመጥ አለበት። ከአላማው ተነስተን ደግሞ የኮሌስትሮሉ መጠን እና የኮሌስትሮሉ መድኃኒት አይነቶች ይወሰናሉ። ምን ያህል መውረድ አለባቸው የሚለውም ይወሰናል። እንግዲህ ከ ከዚህ ጋር የሚሄዱ ሌሎችም ጉዳዮች አሉ። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ወደ ቀጣዩና የመጨረሻ ቅንብር እናልፋለን። የኢትዮጵያ ታሪክ ተመራማሪ ተመራማሪና ወዳጅ የፕሮፌሰር ሪቻርድ ፓንክረስት የቀብር ስነ ስርዓት ዛሬ በመንበረ ጸባዖት ቅዱስ ሥላሴ ካቴድራል ተፈጽሟል። አባቴ ከእግዚአብሔር የተሰጠው ተልእኮ ኢትዮጵያን ማገልገል ነበር ብለዋል በሥነ ሥርዓቱ ላይ የተናገሩት ልጃቸው ዶክተር አሉላ ፓንክረስት። እስክንድር ፍሬው የቀብር ሥነ ሥርዓቱን ተከታትሏል። ታላቁ የኢትዮጵያ ወዳጅ ሪቻርድ ፓንክረስት ተሸኙ። አገሬ በሚሏት ልጄ በምትላቸው ምድር የመጨረሻ ስንብታቸው ሆነ። አስከሬናቸውም የጣሊያንን ወረራ ከኢትዮጵያ ጋር ሆነው ከታገሉት እናታቸው ሲልቪያ ፓንክረስት ጎን አረፈ በመንበረ ጸባዖት ቅድስት ሥላሴ ካቴድራል የጥንታዊት ኢትዮጵያ ጀግኖች አርበኞች ማህበር አባላት ከነ ማዕረግ ልብሳቸው አስከሬኑን አጅበው ተጉዘዋል፣ በቀብር ስነ ስርዓቱም ላይ ተገኝተዋል። ፓንክረስትና ቤተሰቦቻቸው በቅብብሎች የቀጠሉት ውለታ እንደ ኢትዮጵያዊ አርበኝነት እንደሚቆጠር ለማስታወስ በቀብር ስነ ስርዓቱ ላይ የተናገሩት የፕሮፌሰር ሪቻርድ ፓንክረስት ልጅ ዶክተር አሉላ ፓንክረስትም በቅብብሎች ስለቀጠለው የፓንክረስትና ቤተሰቦቻቸው የኢትዮጵያ ፍቅር ጠቅሰዋል። አባቴ ሪቻርድ ፓንክረስት ከእግዚአብሔር የተሰጠው ተልእኮ ኢትዮጵያን ማገልገል ነበር። የፋሺስት ጣሊያን መንግስት ኢትዮጵያን ስትወር አባቴ የሰባት ዓመት ጨቅላ ልጅ ነበር። ኢትዮጵያ ነፃነቷን ለማስከበር ያደረገችውን ትግልና የአርበኞቿ ተጋድሎ ለዓለም ሕብረተሰብ ለማሳወቅ የአባቴ እናት ሲልቪያ አዲስ ዘመንና የኢትዮጵያ ዜና የሚባለው ጋዜጣ ስታሳትም አባቴ ከጎኗ ነበር። አያቴ ሲልቪያ ለኢትዮጵያ ያላትን ፍቅርና አድናቆት ለልጇ እንዳስተላለፈችው ሁሉ አባቴ ደግሞ በበኩሉ ለእኔና እህቴ ሲያሳድገን ለኢትዮጵያ ታሪክና ባህል ያለውን አክብሮት አስተላልፏል። እኔን አሉላ ብሎ ሲሰይመኝ እህቴን ደግሞ ታሪክ ብሎ ስም አወጣላት። ለኢትዮጵያውያን የጸረ ፋሽስት ተጋድሎ ከፍተኛ ድጋፍ ካደረጉት እናታቸው ሲልቪያ ፓንክረስት ጋር በ1940ዎቹ መጨረሻ ወደ አዲስ አበባ የመጡት ሪቻርድ ፓንክረስት በእናታቸው የተጀመረውን ውለታን የቀጠሉት የኢትዮጵያ ጥናትና ምርምር ተቋም መስራች አባልና የመጀመሪያ ዳይሬክተር ናቸው። በኢትዮጵያ ታሪክ ላይ ያተኮሩ በርካታ መጽሐፍትንና መጣጥፎችንም አሳትመዋል። የቀዳማዊ ኃይለሥላሴ መንግስት ከስልጣን መውረዱን ተከትሎ ወደ ትውልድ ሀገራቸው እንግሊዝ ተመልሰው ለተወሰኑ ዓመታት በዚያ ቆይተዋል። ፓንክረስት በርቀትም ሆነው ግን ለኢትዮጵያ መቆርቆር መታገላቸውን ቀጥለዋል። በወቅቱ በምዕራብ ጀርመን የኢትዮጵያ አምባሳደር የነበሩት ዶክተር ኃይለ ገብርኤል ዳኜ ይህንኑ ነው ያብራሩት። በ69 ላይ ኢትዮጵያ ከጎረቤት ሀገር ተወረረች በሶማሊያ አዎ፣ ከውስጥ ደግሞ ኢትዮጵያ ብዙ ውዝግብ ነበረ፣ እርስ በርሳ እርስ በርሱ ከኤርትራ ጋር ምናምን ሁሉ እና ኢትዮጵያ ወደቀች የሚባልበት አለቀላት የሚባልበት ጊዜ ነው። በዚያን ጊዜ ሪቻርድ ይህን ትልቁን የቢቢሲ የተባለውን ዜና ማሰራጫ በመጠቀም የታሪክ እውቀቱን በመጠቀም ደጋግሞ በየጊዜው ኢትዮጵያ የመኖር መብት አላት እያለ ለዓለም ይታገል ነበር። እኔ በጣም ያኔ እንግዲህ አምባሳደር ነበርኩ በሆነ የጀርመን ሀገር እና እንከታተልም ነበር እና እኛ ሁላችንም ያው እንደምታውቀው አገሪቱ አለቀላት እንዴት ትዳን የሚል እንትን ነበረ እና በዛ ሁናቴ እንዳለ ወዲያው እንግዲህ ነገሩም ሲረጋጋ ሪቻርድ እኔጋ መጣ ጀርመን ሀገር እና ብዙ ተዋየን። እንዴ ሪቻርድ አንተ እኮ ኢትዮጵያዊ ነህ እና ውጭ እኮ ልትቀር አትችልም መመለስ አለብህ የሚል እኔ ለኢትዮጵያ መንግስት፣ በውጭ ጉዳይ ሚኒስቴር በኩል አስታወቅኩ። ከተወሰኑ ዓመታት የእንግሊዝ ቆይታ በኋላ ወደ ኢትዮጵያ ተመልሰው የመጡት ፓንክረስት የምርምር ስራቸውን ዘርፈ ብዙ አስተዋጽቸውን ቀጥለዋል። በዛሬው የቀብር ስነ ስርዓት ላይ ይህ ዘርፈ ብዙ አስተዋጽኦ በተለያዩ ተናጋሪዎች ተጠቅሷል። ከኢትዮጵያ ጋር ያላቸው ቁርኝት ተብራርቷል። ኢትዮጵያን ሀገራቸው፣ ህዝቦቿን ህዝባቸው አድርገው የኖሩ ሲሉ ነው የባህልና ቱሪዝም ሚኒስትር ዶክተር ሂሩት ወልደማርያም የገለጿቸው። ውለታቸው በኢትዮጵያውያን ዘንድ ሲታወስ እንደሚኖርም ተናግረዋል። ለኢትዮጵያ የነበራቸውን ቃል ኪዳናቸውና አላማቸውን እስከ መጨረሻው የጠበቁ የሀገራችን ታማኝ አገልጋይ ነበሩ ማለት ይቻላል። በዚህም የሀገራችን ህዝቦች ለዘመናት ሲያከብሯቸውና ሲዘክሯቸው ይኖራሉ። ፕሮፌሰር ፓንክረስ በመወለድ ሳይሆን በምርጫ በኢትዮጵያ ፍቅር ታስረው የህይወታቸውን ዘመን አብዛኛውን ጊዜ በኢትዮጵያ ስለ ኢትዮጵያ ኖረው በመጨረሻም በኢትዮጵያ የህልፈተ ህይወታቸውና የእረፍታቸው መቋጫ ቦታ እንድትሆን መርጠው አልፈዋል። ኢትዮጵያውያንም የኒህን ሰው ገድልና ውለታ አይዘነቁም። ታሪካቸውን ይዘክራሉ፣ አብነታቸውንም ይከተላሉ። የሀዘን መግለጫ መልእክታቸው በእኚሁ የባህልና ቱሪዝም ሚኒስትር ዶክተር ሂሩት ወልደማርያም በኩል የተነበበው ጠቅላይ ሚኒስትር ሀይለማርያም ደሳለኝ የፓንክረስት የኢትዮጵያ ፍቅር ቤተሰባዊ መሆኑን ያብራሩት ፕሮፌሰር ሪቻርድ ፓንክረስት የኢትዮጵያ ፍቅር ከቤተሰብ የተቀዳ በኋላም እየተቀጣጠለ ለትውልድ ሲወርድ የኖረ በአንድነት የተገመደ ሰንሰለት ነው ለማለት ያስደፍራል። እናታቸው ሲልቪያ ፓንክረስት የፋሽስት ወራሪ ሀገራችን በወረርበት ወቅት ድርጊቱን በዓለም ሚዲያዎች በማውገዝ እንዲሁም ከኢትዮጵያውያን ጎን ተሰልፈው የውጭ ኃይሎችን በማስተባበር ለሀገራችን ዘመን የማይሽረው ውለታ የዋሉ ሲሆን ፕሮፌሰር ሪቻርድ ፓንክረስትም የእናታቸውን ፈለግ በመከተል ለኢትዮጵያ ታሪክና ባህል እድገት በሙያቸው ከፍተኛ ድጋፍ ሲያደርጉ ያለፉ ምሁር ናቸው። በቀብር ስነ ስርዓቱ ላይ የሪቻርድ ፓንክረስት ቤተሰቦችና ወዳጆች የኢትዮጵያ ፕሬዝዳንት ዶክተር ሙላቱ ተሾመ፣ የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማትያስና ሌሎች የሃይማኖት መሪዎች፣ ዲፕሎማቶች፣ አንጋፋ ምሁራንና በርካታ ታዳሚዎች ተገኝተዋል። ፕሮፌሰር ሪቻርድ ፓንክረስት በተወለዱ በዘጠና ዓመታቸው ከዚህ ዓለም በሞት የተለዩት ባለፈው ሳምንት ነው። ለአሜሪካ ድምጽ ሬዲዮ እስከንድር ፍሬው ከአዲስ አበባ። እስክንድር እናመሰግናለን። በነገራችን ላይ አድማጮች ይህን የኢትዮጵያ ወዳጅ ታሪክ ከሚያውቋቸውና ከወዳጆቻቸው ጋር በምናረገው ውይይት በመጪው ራዲዮ መጽሔት ለት እንመለስበታለን። ይህ በእንዲህ እንዳለ ታዲያ ትናንት ሰኞ ሊፈጸም የነበረው የፕሮፌሰር ሪቻርድ ፓንክረስ የቀብረ ስነ ስርዓት ወደ ዛሬ ማክሰኞ የተላለፈው ከቤተሰብ በቀረበ ጥያቄ እንጂ ሌላ በምንም ምክንያት አለመሆኑን የባህልና ቱሪዝም ሚኒስቴር አስታውቋል። ጥያቄው የቀረበው ከውጭ የሚጠበቁ የቤተሰብ አባላት በቀብር ስነ ስርዓቱ ላይ እንዲገኙ በማሰብ መሆኑ በሚኒስቴር መስሪያ ቤቱ የህዝብና ዓለም አቀፍ ግንኙነት ዲሬክተር አቶ ገዛህኝ አባተ ለአሜሪካ ድምፅ ተብራርቷል። ሪቻርድ ፓንክረስትና ቤተሰቦቻቸው የኦርቶዶክስ እምነት ተከታዮች መሆናቸውን የገለጡት አቶ ገዛኝ ከቀብር ቦታ ጋር በተያያዘ የተፈጠረ መስተጓጎል አልነበረም ብለዋል። እሱ ታሪክ እኔ ያላውቀው በእውነት ከመጀመሪያው ከቤተሰብ ወደ ባህልና ቱሪዝም ሚኒስቴር አረፉ ሲባል የጠየቅነው ጥያቄ እምነታቸው ምንድን ነው? የት ነው የሚያርፉት? ክርስቲያን ናቸው፣ ኦርቶዶክስ ናቸው። እኛንን የምናስታማቸው እኛው ጋር ነው ያሉት። ስለዚህ እናታቸው ባረፉበት ቅድስት ስላሴ ነው አሉ። ይህንን እንደ አመራር ከፓትርያርኩም ጋር ከሚመለከታቸው አካል ጋር ተነጋገር። መጨረሻ ላይ አናውንስ አደረግን። ሩመር አሁን አንተ እንዳልከው ዝም ብሎ ሰዎች እለኔም ሲያወሩ ሲጠይቁም እሰማለሁ። እኔ ጋር ከቅድስት ማርቆስ ቤተ ክርስቲያን የክርስትና ስማቸው ያዘለ በመጀመሪያ ሊስት ላይ እንደተመዘገቡ የተጠቀመጠበት ነገር አለ። የሰው ሃይማኖት ሲጀመር ራስ ባለቤት ከዛ ደግሞ የቅርቡ ቤተሰብ ነው የሚያውቀው። እነሱ ማያውቁትም እንደዚህ የሚያስወሩ ሰዎች ሄዱ የሚባሉ ሰዎች እነማን እንደሆኑ ማያውቁም። ቤተሰብ ሁሉ ግራ ተጋብቶ ነበር። የተላለፈው ግን የዶክተር አሉላ ልጅ የእኔ መረጃ ያለኝ መረጃ በፓስፖርትና በጉዞ ቀኑ የተላለፈው ማለት ነው። የቀብር ስነ ስርዓቱ እሁድ ማታ 12 ሰዓት አካባቢ ከቤተሰብ ተደወለ። ሚኒስትሮች ሌሎች አባላት ጋር ተነጋገር። ይሄ ሀዘን የቤተሰብ ነው በዋናነት ህዝብ እንዳገር ያደረጉት አስተዋጽኦ ሁለተኛ ነው። ሀዘኑ ግን ላጣው ለልጃቸው፣ ለአያት እንደዚህ ያለ ይወርዳል አይደለም ለልጅ ልጅ ነው እና እነዚህ ሰዎች ደግሞ ሀዘን ላይ ይህንን ችም ልጅ ደግሞ እንዴት እንዳሳደጓት እንዴት እንደሚታወቅ የአያትን ነገር ማንም ሰው ያውቀዋል። ስለዚህ አንድ ቀን ብናሸጋግረው ምንድን ነው የሚለው ነገር ተነጋገርን። የዶክተር አሩላ ላይ ስለምትመጣ ሌሎችም ቤተሰቦች የሚመጡ አሉ። ስለዚህ ተላለፍልን የሚል ጥያቄ መጣ። ወዲያውኑ ለሚዲያ ይህን መረጃ ሰጠሁ። ይሄ ነው እንግዲህ ያለው የሚያወሩ ሰዎች የሉም ብዬ መደምደም አልችልም። እኔ ከመጀመሪያ ውስጥ ከመጨረሻው ግን ከቤተሰቡ ጋር ከኮሚቴው ጋር ያለ ግንኙነት የኦርቶዶክስ እምነት ተከታይ መሆኗን ነው። እኔም ጋር በኢሜል የላኩት መረጃ ለ ለአንተም ላሳየ የሚችለው ከቤተ ክርስቲያን የተጻፈላቸውን ደብዳቤ አይቶ ነው። ሲኖዶስም ዝም ብሎ አይወስንም። የሚወስነው አካል በዚህ መልክ ነው የሚወስነው እና የተላለፈበት በዛ ምክንያት አይደለም። ሲኖዶሱ ግን መጀመሪያ በጥርጣሬ እዚህ ላይቀበሉ ይችላሉ የሚል ውሳኔ አስተላልፎ ያቃል፣ አስተላልፎ ነበር። እሱን እኔ ምንም መረጃ የለኝ። እኔ ባህልና ቱሪዝም ህዝብ ግንኙነት ኃላፊ ነኝ። የሚደርሰኝ መረጃ እሰጣለሁ። ቤተ ጋር ሄዶ ቦታውን የማስፈቀድ አንዱ በመንግስት ደረጃኛ የሚያዝ ነው። ቢሆንም ክብርት ሚኒስትሯ ጉዳዩን ይዘው ተነጋግረዋል። እንደ ሚኒስቴር መስሪያ ቤት የጽፈት ቤት ኃላፊውም ደብዳቤ ጽፈዋል። ልጁ የሰጠውን ምስክርነት አንዳንድ መረጃዎች በምንጠይቅበት ሰዓት መጥቷል። ውሳኔ ተወስኖ ነው ለምን መረጃ ይፈልጉታል የሚለው ነገረኛ አናውቅም። ስለዚህ ሲኖዶስም ላይ እኔ አልገባሁም። ከአባቶችም የሰጠኝ መረጃ የለም። እኔ አውቀው ክርስቲያን ሆነው መረጃ መምጣቱን በእጄ ላይ ያለ መረጃ ላስነብበ ይችላል። እናም የሪቻርድ ፓንክረስት የቀብር ስነስርዓት ወደ ዛሬ ማክሰኞ የተላለፈው በቀብር ቦታም ሆነ በምንም አይነት ሌላ ምክንያት አለመሆኑን ነው የባህልና ቱሪዝም ሚኒስቴር የህዝብና ዓለም አቀፍ ግንኙነት ዳይሬክተር አቶ ገዛኸኝ አባተ የገለጹት። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድርን በድጋሚ እናመሰግናለን። አድማጮች ስርጭታችንን ለማጠናቀቅ የቀሩን ጥቂት ደቂቃዎች ብቻ ናቸው። አሁን አጫጭር የማጠቃለያ ዜናዎችን እናሰማለን። ዋና መቀመጫውን በዩናይትድ ስቴትስ ያደረገው የጋዜጠኞች ደህንነት ተሟጋቹ ሲፒጄ በመላው ዓለም በእስር ላይ ከሚገኙ 259 ጋዜጠኞች ውስጥ 16ቱ በኢትዮጵያ የታሰሩ እንደሆኑ ገልጦ እስረኞቹ በእስር ቤት ሊያገኙ የሚገባውን መብት ተነፍገዋልም ብሏል። ደቡብ አፍሪካ ውስጥ ሰሞኑን በውጭ ከመጡ በመጡ ዜጎች ላይ የሚደረገው ጥላቻ፣ ጥቃት ማገርሸቱ ተገልጧል። በቅርቡ በተለይ የኢትዮጵያውያን፣ የናይጄሪያውያን፣ የሶማሊያውያንና የፓኪስታን ተወላጆች ንብረት የሆኑ የንግድ ድርጅቶች ላይ ጥቃቶች ተካሄደዋል። በሊቢያ ሰሜናዊ የባህር ወደብ ቢያንስ 74 የአፍሪቃውያን ፍልሰተኞች አስከሬን መገኘቱን የሊቢያው ቀይ ጨረቃ ማህበር ዛሬ ማክሰኞ አስታውቋል። የማህበሩ አፈቀላጤ መሐመድ አል ማስራቲ እንዳስታወቁት ትናንት ሰኞ በሜዲትራኒያን ወደብ በምትገኘው ዛዊያ ከተማ አካባቢ አንዲት የተበሳሳች ጀልባ ተገኝታለች። በውስጧም 120 ሰዎች የምትይዝ ስትሆን ምናልባት የሞቱት ሰዎች አሁን ከተጠቀሰው ከ74ም ከፍ ሊል እንደሚችል ታውቋል። በማዕከላዊ ናይጄሪያዊቱ የከዱና ክፍለ ግዛት አንጃ ለይቶ የሚካሄድ ግጭት አገርሽቷል። በሌላ ዜና በለንደን በህክምና ክትትል ላይ የሚገኙት የአገሪቱ ፕሬዚዳንት መሐሙዱ ቡሃሪ ለሁለተኛ ጊዜ ቆይታቸውን አራዝመዋል። አድማጮች፣ አጥር ያለው ዜና በዚሁ አበቃ። ዝግጅታችንን ቀደም ሲል ስለ ማልከም ኤክስ በተዜመ ፕሮግራም ዜማ እንቋጫለን። በነገራችን ላይ ስለ ማልከም ኤክስ አጥር ያለ ታሪክ ያዘጋጀልን ስለሆነ ሆናዋተን በዚህ አጋጣሚ እናመሰግናለን። What men mix. got mixed? They didn't want to see black men progress, and all along the way, black, black men have strayed in searching to find.